ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 13 2012 ዓ ምህረት ዝግጅታችን ጀመረ በአማራና በኦሮሞ ስም የተደራጁ የፖለቲካ ፓርቲዎች ለአስር ወራት ያህል በተለያዩ አገራዊ ጉዳዮች ላይ ያደረጉትን ውይይት አጠናቀው በአስር ነጥቦች ላይ መስማማታቸውን ይፋ አደረጉ በሀገራችን በሁሉም አካባቢዎች ሰላምና ጸጥታ ህግና ፍትህን ማስፈን ከየቦታው ያለአግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑሯቸው እንዲመለሱ እንዲደረግ አገሪቱ የምትተዳደርበት ህገ መንግስት ሁሉን አሳታፊ በሆነ መንገድ እንዲሻሻል ማድረግ። ከነጸብራቅ አማራ ድርጅት አቶ ቸርነት ተገኝ በንባብ ካሰሙት መግለጫ ላይ የተቀነጨበን የሰማችሁት። ዘገባውን በአብይ ርዕስ እንመለስበታለን። የህዝብ ተወካዮች ምክር ቤት ስድስተኛው አገራዊ ምርጫ በ2013 ዓ ም እንዲካሄድ ያስተላለፈው ውሳኔ ህገወጥ ነው ብሎታል የትግራይ ክልል መንግስት። አሁን ያለው መንግስት አጠቃላይ ጊዜውን ሊያበቃ ማለት ነው። ኤክስፒያር የሚያደርግበት ቀን 13 ቀን ብቻ ነው የቀረው እስከ መስከረም 25። ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። የስልጣን እድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት አገር ናት ኢትዮጵያ ብለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ በበኩላቸው ህገ መንግስትና ህገ መንግስት ያቋቋመ ተቋም የሚወስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያን ክብርን ሁላችንም የምናደርገውን እንቅስቃሴ ፖለቲካዊ እንቅስቃሴ፣ ማህበራዊ እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ በዛ ስር መሆን አለበት። ዝርዝር ዘገባው ቆየት ተብሎ ይቀርባል። ዝግጅቶቻችንን በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስትልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ የኮቪድ 19 ወረርሽኝ ይዞታ ዜና ባለፈው የ24 ሰዓት ጊዜ ውስጥ 8551 ሰዎች ተመርምረው 661 ሰዎች ላይ ቫይረሱ መገኘቱ ተረጋግጧል ከዚህ ውስጥ 340 ሰዎች ከአዲስ አበባ 178 ሰዎች በኦሮሚያ ክልል የተመዘገቡ መሆናቸውን የጤና ሚኒስቴር ያወጣው መረጃ ያመለክታል 38 ከትግራይ 21 ከሲዳማ 28 ከደቡብ ህዝቦች 22 ከአማራ 16 ከድሬዳዋ 13 ከቤንሻንጉል አምስት ከሶማሌ ክልል የተመዘገቡ ሲሆኑ አፋር፣ ሀረሪና ጋምቤላ ክልል ውስጥ በዛሬው ዕለት የተመዘገበ የቫይረሱ ተጋላጭ የለም። በዚሁ ጊዜ ውስጥ በኮቪድ-19 ምክንያት ህይወታቸው ያለፉ 14 ሰዎች ከሀገሪቱ ዙሪያ መመዝገባቸውን መረጃው ይጠቁማል። ከአዲስ አበባ ዘጠኝ ሰዎች፣ አንድ ሰው ከሲዳማ፣ አንድ ሰው ከድሬዳዋ፣ አንድ ሰው ከደቡብ ህዝቦች ክልል የህክምና ተቋማት የተመዘገቡ ናቸው። አንድ ሰው አዲስ አበባ ውስጥ በአስከሬን ምርመራ እየተገኙ ሲሆን እንዲሁም አንድ ከኦሮሚያ ክልል መመዝገባቸውን የጤና ሚኒስቴር መረጃ ጨምሮ አመልክቷል። በሀገሪቱ አጠቃላዩ የቫይረሱ ተጋላጮች ቁጥር 71083 መድረሱንና ከዚያም ውስጥ ሙሉ በሙሉ ያገገሙ 29253 ሰዎች መኖራቸውን ነው መረጃው የሚያሳየው። ከኮቪድ-19 በተያያዘ ህይወታቸው ያለፈው ሰዎች ቁጥር ደግሞ 1141 መድረሱን የጤና ሚኒስቴር መረጃ ይጠቁማል። የኬንያ ጠቅላይ ፍርድ ቤት ሰብሳቢ ዳኛ የሀገሪቱ ፓርላማ እንዲበተን ለፕሬዝደንት ኡሁሩ ኬንያታ ምክረ ሀሳብ ማቅረባቸው ትክክል አይደለም ሲሉ የምክር ቤቱ አፈ ጉባኤ ነቀፌታ ሰንዝረዋል። አፈ ጉባኤው ጀስቲን ሙቱሪ ምክረ ሀሳቡ ኢም ህገ መንግስታዊና ሀገሪቱንም ለችግር የሚዳርጋት ነው ሲሉ አሳስበዋል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅረዋል። ጀስቲን ሙቱሪ የኬንያ ጠቅላይ አቃቢ ግዳኛ ዴቪድ ማራጋ ፓርላማው እንዲበተን ለፕሬዝደንት ኬንያታ ያቀረቡት ሀሳብ ትክክል አይደለም ብለዋል። ማራጋ የአገሩ ፓርላማ በ2010 በስራ ላይ የዋለው የኬንያ ህገ መንግስት አንቀጽ 27 የሚያስቀምጠውን ድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታ ፓርላማውን በ21 ቀናት ውስጥ እንዲበትኑ ምክር ሀሳብ ያቀረቡት። ሚስተር ሙቱሪ ለጋዜጠኞች ሲናገሩ ሀሳቡ ሚዛናዊነት ይጎላዋል ብለዋል። ክቡር ጠቅላይ አቃቤ ግዳኛ ለፕሬዚዳንቱ የሰጡት ምክረ ሀሳብ ቀናነት የጎደለው ያልበሰለ የሀገሪቷን ህገ መንግስት የሚጻረርና ሀገሪቷንም ወደ ቀውስ የሚከት ነው። ስለዚህ የፓርላማ ኮሚቴው ጠቅላይ አቃቤ ግዳኛ የችግሩን መነሻ እያወቁ ለፕሬዝዳንቱ እንዲህ አይነት ምክር ሀሳብ በመስጠታቸው አዝነዋል። በተጨማሪም ጠቅላይ አቃቤ ግዳኛው በዚህ ጉዳይ ላይ ሁለት አቤቶታዎች የክስ መዝገብ ተከፍቶባቸው በኬንያ ጠቅላይ ፍርድ ቤት በመታየት ላይ እያሉ እንዲህ አይነት ምክር መስጠታቸው ብስለት የጎደለው ነው ብለን እንወስደዋለን ብለዋል አፈ ጉባኤው። ሚስተር ሙቱሪ ዳኛው ማረጋ ለፕሬዝዳንት ኬንያታ ያስተላለፉት ምክረ ሀሳብ የኬንያ ህገ መንግስት በሚያስቀምጠው መሰረት ሁለት ሶስተኛው የህዝብ ተወካዮች አባላት የጾታ አክሉነት መሰረት ያደረገ መሆን ይገባዋል የሚለውን አንቀስ ሀያ ሰባትን በመጥቀስ ነው። ማረጋ ህገ መንግስቱ ከረቀቀና ስራ ላይ ከዋለ ወዲህ የፓርላማ ኮሚሽኑ አንቀሱ በስራ ላይ እንዲውል ቢጠየቅም እንቢቱታን አሳይተዋል። ስለዚህ የኬንያ ፕሬዝዳንት በሶስት ሳምንታት ውስጥ ፓርላማውን እንድበትን ነው አቅጣጫ ያስቀምጡት የኬንያ የህግ ባለሙያዎች ማህበር ፕሬዚዳንት ኔልሰን ሃቪ የጠቅላይ አቃቢ ህግ ዳኛ ያስተላለፉት ምክረ ሀሳብ ትክክል ነው ባይ ነው። ትላንት ኬቲን ከተባለው የኬንያ ቴሌቪዥን ጣቢያ ጋር ባደረገው ቃለ መጠይቅ ሚስተር ሃቪ ፓርላማው የተቀመጠውን ህግ አለመተግበሩ ተጠያቂ አድርገዋል ብለዋል። ፕሬዚዳንት ኬንያታ ፓርላማውን ለመበተን ፈቃደኛ ካልሆኑ ሀገሪቷን ምንጠብቃታ ለሚለውም ፓርላማው የሚያወጣቸው ህግጋት ተፈጻሚነትና ተቀባይነት ያጣሉ፣ በፓርላማው የሚሰየሙ ማናቸውም የመንግስት ኃላፊዎች ሹመታቸው ይሻራል፣ የሀገሩ ገንዘብ ሚኒስቴር ለፓርላማ አባላቱ ደሞዝ ለመክፈል ተገዳጅ አይሆንም ሲል መልሷል። ሚስተር አቢ ፕሬዝዳንት ኬንያታ ግን ስለቀረበላቸው ምክረ ሀሳብ እስካሁን የሰጡት መልስ የለም። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ የደቡብ ሱዳንን ሰላምና የህዝቧን የወደፊት እጣ ፋንታ በመንግስት ውስጥ የሰፈነው ስር የሰደደ ሙስና ፈተና ላይ ጥሎታል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠነቀቁ። የመንግስታቱ ድርጅት የደቡብ ሱዳን ሰብአዊ መብቶች ኮሚሽን ለድርጅቱ የሰብአዊ መብት ምክር ቤት ሪፖርቱን አቅርቧል። በደቡብ ሱዳን በብዙ ሚሊዮን የሚቆጠር ህዝብ ለአመታት በዘለቀው ጦርነትና ግፍ በከፋ ድህነት በሚማቅቅበት በአሁኑ ወቅት የፖለቲካ ልሂቃኑ ራሳቸውን እያበለጸጉ ያሉበት እጅግ የሚዘገንን ሁኔታ ሰፍኗል ሲሉ መርማሪዎቹ አስገንዝበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ማክሰኞ የተከፈተው የተባበሩት መንግስታት ድርጅት መደበኛ ጠቅላላ ጉባኤ የዓለም ሀያላን ግንባር ቀደም ኃላፊነት የኮቪድ-19 ወረርሽኝን መዋጋትና ማስወገድ መሆኑን በማስገንዘብ ተጀምረዋል። በወረርሽኙ ምክንያት ዘንድሮ የዓለም መሪዎች በጠቅላላ ጉባኤው የታደሙት በኢንተርኔት በበይነ መረብ አማካይነት ነው። በወረርሽኙ በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት በቫይረሱ የተያዙት ሰዎች ቁጥር በዓለም ዙሪያ ከ31 ሚሊዮን አልፈዋል። በበሽታው ሳቢያ ህይወታቸውን ያጡት ደግሞ ከ960 ሺህ እንዳለፉ ተጠቁመዋል። ኮቪድ-19 ሀ ብሎ የተቀሰቀሰባት እንደሆነች የሚታመነው የቻይና ፕሬዚደንት ሺ ጂንፒንግ ወረርሽኙ ይሸነፋል ሲሉ ቃል ገብተዋል። ለመንግስታቱ ድርጅት ዓለም አቀፍ የኮቪድ-19 ምላሽ የሚውል ተጨማሪ 50 ሚሊዮን ዶላር እንለግሳለን ሲሉም ተናግረዋል። የቫይረሱን ክትባት ለማግኘት የያዝነው ጥረት በጥሩ ሁኔታ እየተራመደ ነው ሲሉም ተሰምተዋል። የቻይናው መሪ ኮቪድን የፖለቲካና የማሳፈሪያ ጉዳይ ማድረግ አይገባም ሲሉም አውግዘዋል። ኮሮና ቫይረስን የቻይናው ቫይረስ ሲሉ በንግግራቸው የጠቀሱት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቻይና ቫይረሱን ዓለም ላይ ስለለቀቀችው በተጠያቂነት መያዝ አለባት ብለዋል። ዩናይትድ ስቴትስ የኮቪድ-19 ክትባት ለማውጣት የያዘችው ጥረት በስኬት እየተራመደ መሆኑንም ትራምፕ ተናግረዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም የሀገራቸውን የክትባት ስራ ስኬት አጉልተው ተናግረዋል። በመጽሔት ክፍለ ጊዜ የጠቅላላ ጉባኤውን የመክፈቻ ውሎ ላይ ያተኮረ ዘገባ እናቀርባለን። በዩናይትድ ስቴትስ በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ሁለት መቶ ሺህ በገባበት በትናንትናው ዕለት በጎ ፈቃደኞች ዕለቱን ለማሰብ በመዲናዋ ዋሽንግተን በሚገኘው የዋሽንግተን ሐውልት ዙሪያ ሀያ ሺህ የዩናይትድ ስቴትስ ባንዲራዎችን ተክለዋል። እያንዳንዱ ባንዲራ ቫይረሱ ዩናይትድ ስቴትስ ከገባ ወዲህ ህይወታቸውን ያጡትን አስር ሰዎች ለማሰብ ተብሎ እንደተተከለ ነው የተገለጸው። ይህን አሳዛኝ ምዕራፍ በማሰብ በሀውልቱ አጠገብ በተከናወነው የጸሎት ስነ ስርዓት የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፐሎሲ ባሰሙት ንግግር የዚህን ሁሉ ሰው ሞት መከላከል በተቻለ ነበር ብለዋል። አሁንም ተጨማሪ ሞትን ለመከላከል ሳይንሱን እንከተል ሲሉ ተማዝነዋል። የዋሽንግተን ዩኒቨርሲቲ የጤና ግምገማ ባለሙያዎች እንደተነበዩት ለህልፈት የሚዳረጉት ሰዎች ቁጥር ይህ የአውሮፓ 2020 ዓ ም እስከሚያበቃበት ጊዜ ድረስ አራት መቶ አስር ሺህ ሊገባ ይችላል። ባለፈው ሚያዝያ መጨረሻ በቀን በኮቪድ ሳቢያ ከ2000 በላይ ሰዎች ህይወታቸውን ያጡ እንደነበረ ሲታወስ በአሁኑ ወቅት እየተመዘገበ ያለው ወደ 800 መሆኑ ተጠቁሟል። ዩናይትድ ስቴትስ በኮቪድ ሳቢያ በሚሞቱ ሰዎች ቁጥር ከዓለም ትልቁን የያዘች ቢሆንም አንዳንድ የአውሮፓና የላቲን አሜሪካ ሀገሮች ከህዝብ ብዛታቸው አኳያ በሚደረግ ስሌት ከዩናይትድ ስቴትስ ቁጥር እየበለጠውን ይዘዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ለኮሮና ቫይረስ ክትባት ስራ ላይ እንዲውል የሚሰጠው ፈቃድ ሙሉ ይሁን ወይስ ያስቸኳይ ጊዜ ፈቃድ መሆን እንደሚኖርበት የምንወስነው ሳይንሱን መሰረት አድርገን ነው ሲሉ ተናገሩ። የመስሪያ ቤቱ ዋና ኃላፊ በዩናይትድ ስቴትስ የመወሰኛ ምክር ቤት የትምህርት የሰራተኞችና የጡረታ ጉዳይ ኮሚቴ ፊት ዛሬ ቀርበው የኤፍዲኤ ዋና ኃላፊ ዶክተር ስቴፈን ሃን የሚሰሩት ክትባቶች ለአደጋ የማያጋልጡና የሚሰሩ መሆናቸው በደንብ ተፈትሾ ውሳኔው የሚሰጠው የጉዳዩ ባለሙያ በሆኑ ሳይንቲስቶቻችን ይሆናል ብለዋል። ማረጋገጫ የመስጠቱ ሂደት ነጻና ግልጽ ይሆናል ሲሉም ቃል ገብተዋል። በዚሁ የሴኔቱ የምስክር ቃል ሰሚ ሸንጎ ላይ የተገኙት የዩናይትድ ስቴትስ የተላላፊ በሽታዎች ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ በበኩላቸው በርከት ያሉ በሰፊው ሙከራ ላይ ያሉ ክትባቶች መኖራቸውንና ባለስልጣናትም ጥሩ ክትባት ይገኝ እንደሆነ በመጪው ህዳር ወይም ታህሳስ ላይ እናውቃለን ሲሉ እየተነበዩ ናቸው ብለዋል። አስከትለውም እየተዘጋጁ ያሉ ክትባቶች ላይ ተስፋ ቢኖርም ፍቱን የሆነ ክትባት ለመገኘቱ ግን ፈጽሞ ዋስትና ሊኖር አይችልም ሲሉ አስታውቀዋል ፋውቺ። አያይዘውም ዶክተር ፋውቺ ማናቸውም የክትባት መርሃ ግብር ቫይረሱን ለመከላከል አሁንም ከሚመከረው በጭንብል መሸፈንና አካላዊ ርቀትን መጠበቅ ከመሳሰለው ምክር ጋር ተጨምሮ መጓዝ እንዳለበት ሳያሳስቡ አላለፉም። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ዲሬክተር ዶክተር ሮበርት ሬድፊልድ በበኩላቸው በሀገሪቱ ባለፈው ሳምንት በየቀኑ በአማካይ አርባ ሺህ ሰው በቫይረሱ መያዙንና ስምንት መቶ ሰዎች መሞታቸውን ገልጸው አዲስ ተያዦቹ የወጣቶች ቁጥር እየጨመረ መሄዱን አስተውለናል ብለዋል። ባለፈው ሳምንት አርብ ከዚህ ዓለም በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ባልደረቦቻቸው ወዳጆቻቸውና አድናቂዎቻቸው አክብሮታቸውን በመግለጽ የሚሰናበቱባቸው ስነ ስርዓቶች ዛሬ ተጀምረዋል። ዛሬ ጠዋቱ ላይ የዳኛ ጊንስበርግ አስከሬን ወደ ጠቅላይ ፍርድ ቤቱ ተወስዶ በዚያ በታላቁ አዳራሽ ቤተሰባቸውና የፍርድ ቤቱ ባልደረቦቻቸው የሆኑ ዳኞች በሚገኙበት የአክብሮትና የስንብት ስነ ስርዓት ተከናውነዋል። በማስከተል አስከሬናቸው በጠቅላይ ፍርድ ቤቱ ፊት ለፊት መግቢያው ላይ እንዲያርፍ ተደርጎ ዛሬና ነገ ህዝቡ የመጨረሻ ስንብቱን ያከናውናል ተብሏል። አርብ ደግሞ ከመንገዱ ባሻገር ወደሚገኘው ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ተጉዞ በህንፃው ስታቹሪ ሆል በሚባለው አዳራሽ ያርፍና በተጠሩ እንግዶች ስንብት ከተደረገ በኋላ ህዝቡ እየተሰናበተ እንዲያልፍ ይደረጋል። የዳኛ ጊንስበርግ የቀብር ስነ ስርዓት በሚቀጥለው ሳምንት በአርሊንግተን መካነ መቃብር እንደሚከናወን ከጠቅላይ ፍርድ ቤቱ የወጣው መግለጫ አሳይቷል። ፕሬዚደንት ዶናልድ ትራምፕ በነገ ዕለት ለዳኛ ሩት ጊንስበርግ አክብሮታቸውን እንደሚገልጹ ዛሬ ከዋይት ሀውስ የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መስከረም 12 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ቤታችን ሆነ ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። አስር በአማራና በኦሮሞ ሕዝብ ስም የተደራጁ የፖለቲካ ፓርቲዎች የጋራ የፖለቲካ አቋማቸውን የሚያሳይ መግለጫ ተፈራርሙ። በአቋም መግለጫቸው ሁሉን አቀፍ ቀጣይ አገራዊ ውይይትና ድርድር ለማካሄድ የብሔረሰቦች ጥናት ተቋም እንዲቋቋም መስማማታቸው ተመልክቷል። መለስካቸው አምሃ ዝርዝር ዘገባ አለው። ፓርቲዎቹ ዛሬ አመሻሹ ላይ ከስምምነት በደረሱባቸው የጋራ አቋሞቻቸው ላይ ለመፈራረም በጠሩት ጋዜጣዊ ጉባኤ ያሰራጩት ጽሑፍ እንደሚያመለክተው የአማራና የኦሮሞ ፖለቲካ ፓርቲዎች በሁለት ህዝቦች ግንኙነትና የጋራ ጉዳዮች ላይ ለአስር ወራት ያህል ተደጋጋሚ ውይይቶች ሲያካሄዱ መቆየታቸውን ይገልጻሉ። ከእነዚህ ውይይቶች በኋላ በአስር ነጥቦች ላይ የጋራ መግባባት መድረሳቸውን የጋራ መግለጫቸው ያስረዳል። መግባባት ከተደረሰባቸው ነጥቦች መካከልም ጥቂቶቹን በአማርኛ ቋንቋ የተዘጋጀውን መግለጫ ያነበቡት ከነጸብራቅ አማራ ድርጅት አቶ ቸርነት ተገኝ እንዲህ አቅርበዋቸዋል። የሀገራችንን የፖለቲካ ችግሮች ለመፍታት ሁሉን አካታች የሆነ ቀጣይ አገራዊ ውይይትና ድርድር ማካሄድ፣ ጥርጣሬ፣ መከፋፈል፣ እርስ በርስ መቃረን፣ ወደ ዳር መገፋፋት፣ አንዱ የሌላውን ስም ከማጥፋት እንዲሁም ህዝብ ለህዝብ ከሚያጋጩና ከሚያቃቅሩ ድርጊቶች መቆጠብ አገራዊ የሕዝብ ቆጠራ ታማኒነትና ተቀባይነት ባለው አሰራር በማካሄድ የሁሉም የአገሪቱ ብሔርና ብሔረሰቦች የሕዝብ ብዛት በአግባቡ ተቆጥሮ እንዲታወቅ ማድረግ የከዚህ በፊት ግድፈቶች የሚያርምና የማይደገምበት መሆኑን ማረጋገጥ። በመግለጫው ላይ እንደተመለከተው ፓርቲዎቹ ዴሞክራሲያዊ ስርዓትን በመገንባት የግልና የቡድን መብቶችን በማስከበርና በየጊዜውና በየደረጃው ነፃና ፍትሐዊ ምርጫ ለማካሄድ እንዲሁም በሀገሪቱ ዘላቂና ፍትሐዊ የኢኮኖሚ ልባት ማጎልበት በሚሉና የህዝቦችን ፍትሐዊ የኢኮኖሚና የሀብት ተጠቃሚነት ለማረጋገጥም ከስምምነት ከደረሱባቸው ነጥቦች መካከል ይገኙባቸዋል። የሕገ መንግሥት መሻሻል ጉዳይም ከስምምነት ነጥቦቹ አንዱ ነው። አቶ ቸርነት ተገኝ የኢትዮጵያ የታሪክ አቀራረብ የታሪክ አንጓዎችን ተከትሎ ከሁሉም ብሔር ብሔረሰቦች በተወጣጡ የታሪክ ምሁራን የአገሪቱን ህዝቦች ግንኙነት ታሪክ ጥናት እንዲካሄድ፣ የብሔረሰቦች ጥናት ተቋም እንዲቋቋም፣ በኦሮሞና አማራ ክልሎች የሚኖሩ የሁሉም ህዝቦች አባላት ደህንነትና መብቶች እንዲከበሩ፣ በሀገራችን በሁሉም አካባቢዎች ሰላምና ጸጥታ፣ ህግና ፍትሕን ማስፈን፣ ከየቦታው ያላግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑራቸው እንዲመለሱ እንዲደረግ ሀገሪቱ የምትተዳደርበት ሕገ መንግሥት ሁሉን አሳታፊ በሆነ መንገድ እንዲሻሻል ማድረግ። ከሁለቱም ወገኖች በውይይት አመቻችነት ከተመረጡት መካከል ዶክተር ዲማ ነገው እና ዶክተር ገበየው ጥሩነህ ፓርቲዎቹ ወደ እነዚህ አቋሞች ለመድረስ የሄዱበት መንገድ፣ ወደፊትም ውይይቱ ሁሉን ባካተተ አካሄድ እንደሚከናወን ብሎም ወደ ሀገራዊ እርቅና መግባባት ለመድረስ ያላቸውን ተስፋ ገልጸዋል። ውይይቱን ያካሄዱትና ወደ እነዚህ አቋሞች የደረሱት በአማራ ህዝብ ስም የተቋቋሙት የአማራ ብሔራዊ ንቅናቄ አብን፣ የመላ አማራ ህዝብ ፓርቲ ነጸብራቅ፣ አማራ ድርጅት፣ መላው አማራ ህዝብ ድርጅት፣ የአማራ ህልውና ለኢትዮጵያ አንድነት ድርጅትና አማራ ዴሞክራሲያዊ ኃይል ንቅናቄ ሲሆኑ፣ በኦሮሞ ሕዝብ ስም ደግሞ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግሬስ፣ የኦሮሞ ነጻነት ግንባር ውህደት እንዲሁም የኦሮሚያ ነጻነት ፓርቲ ሲሆኑ የኦሮሚያና የአማራ ብልጽግና ፓርቲ ቅርንጫፎች ተወካዮችም ተገኝተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት Y catalán. በኮሮና ቫይረስ ወረርሽኝ ምክንያት በኢትዮጵያ የታወጀውና ለአምስት ወራት ያህል ተፈጻሚ ሲሆን የቆየው አስቸኳይ ጊዜ አዋጅ ነሐሴ 30 2012 ዓ ም ማብቃቱን ተከትሎ የሀገሪቱ የጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ምክረ ሀሳብ አቀርበው ነበር። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የቀረበው ምክረ ሀሳብ ለኮሮና ቫይረስ መከላከያ ጥንቃቄዎች እየተደረገ በዚያውም በምን መልኩ የማህበራዊ የኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን መቀጠል እንችላለን ለሚለው ጥያቄ ምላሾችን የሚጠቁም እንደነበር ለአሜሪካ ድምጽ ገልጸዋል። ምክር ቤቱም ይህን ምክረ ሀሳብ ካደመጠ በኋላ በሁለት ኮሚቴዎች አማካኝነት ማለትም በሴቶች ወጣቶችና ማህበራዊ ጉዳይና የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴዎች አማካኝነት የውሳኔ ሀሳብ ማቅረባቸውን ተናግረዋል። የውሳኔ ሀሳቡ ስድስት ነጥቦችን የያዘ ሲሆን አንደኛው ኮሮና ቫይረስን ለመከላከል የሚያስችል የህግ ማዕቀፍን የተመለከተ ነው ብለዋል። በሁሉም ዘርፎች ከናወንባቸው የህግ ማዕቀፎች ጤና ሚኒስቴር ከመለከታቸው ተቋማት ጋር ሆኖ ማዘጋጀት ይኖርበታል። ያ ተደርጎ ነው የትራንስፖርት የሆቴልና ቱሪዝም ስራዎች ሆኑ የስፖርት ማዘውተሪያዎች ሆኑ የትምህርት ስራው ይሆን የምርጫ ስራው ይሆን ያን ተከትሎ መፈጸም ያለበት ስለሆነ ቀደም ብሎ የህግ ማዕቀፎች መዘጋጀት ይኖርባቸዋል የሚል ሁለተኛ ውሳኔ ምርጫን የሚመለከት ነው። እንደሚታወቀው ብሔራዊ ምርጫ ቦርድ በሀገሪቱ ምርጫን ለማካሄድ ገለልተኛ አካል በህገ መንግስቱ እንዲቋቋም በሚያዘው መሰረት የተቋቋመ ብሔራዊ ምርጫ ቦርድ ነው። በአንቀጽ ሁለት ሁለት መሰረት ወረርሽኙ ሲከሰት ስራዎችን ማከናወን ስላልቻለ ምርጫውን ማካሄድ አልችልም የውሳኔ ሀሳብ አቅርቦ በህዝብ ተወካዮች ምክር ቤት ይሄ ተቀባይነት አግኝቶ፣ ነገር ግን እንዴት መፈጸም አለበት የሚለው የህገ መንግስት አጣሪ ጉባኤ እና ፌዴሬሽን ምክር ቤት በጉዳዩ እንዲወስን ተደርጎ ምርጫው መራዘሙ ይታወሳል። ስለዚህ ከዚህ በመነሳት ጤና ሚኒስቴር የኮሮና ቫይረስ ወረርሽኙን የመከላከል ስራ እየሰራል የምርጫ ስነጓር ደንቡ በዚህ የተቃኘ እንዲሆን አድርገን ምርጫውን ማከናወን እንደሚቻል ምክረ ሀሳብ የቀረበ ስለሆነ በዛ መሰረት አስፈላጊው ቅድም ዝግጅት ተደርጎ በሁለት ሺህ አስራ ሶስት ምርጫው እንዲከናወን የሚል ውሳኔ ነው። ሁለተኛው ሶስተኛው ውሳኔ ትምህርትን የሚመለከት ነው። ትምህርት ከአንደኛ ደረጃ ማለት አጠቃላይ ትምህርትን ሆነ ከፍተኛ ትምህርትን ጀምሮ ትምህርት ተቋማት መምህራን፣ ተማሪዎችና ወላጆች በደንብ መክረውና በቂ ግንዛቤ ተፈጥሮ አስፈላጊ የተጠቃቀ እርምጃዎች ማለትም በፈርቃ እንዴት ነው የምናከናውነው? የንጽህና መጠበቂያ ቁሳቁሶች እንዴት ይቀርባሉ? መምህራንስ ምን አይነት ዝግጅት ማድረግ ይኖርባቸዋል? የሚሉ ነገሮችን በሙሉ ያካተተ መመሪያ ጤና ሚኒስቴር፣ ትምህርት ሚኒስቴር እና የሳይንስና ከፍተኛ ትምህርት ሚኒስቴር በጋራ ተዘጋጅቶ ደረጃ በደረጃ ወደ ስራ መገባት ይኖርበታል የሚል ውሳኔ ነው። ይህንም ደግሞ ተቋማቱ አሁን ምክረው እያዘጋጁ ስለሆነ በዛ ህግ መሰረት ወደ ስራ ይገባል ማለት ነው። አራተኛው ውሳኔ ህዝባዊ እንቅስቃሴዎችን የተመለከተ ሲሆን አስፈላጊ ሁሉ ጥንቃቄ እየተደረገ እንቅስቃሴው የሚቀጥልበት ሁኔታ እንዲመቻች ተብሏል ብለዋል። ማህበራዊ እና ፖለቲካዊ እንቅስቃሴ መቀጠል ይኖርበታል። ኢኮኖሚ እንቅስቃሴ መቀጠል ይኖርበታል። ምክንያቱም አገር መቀጠል አለበት። ጥንቃቄ እያደረግን አሁንም ወረርሽኙ የተወገደ ስላይደለ አይደለ በቂ ግንዛቤ አሁን የተፈጠረ ስለሆነ መንግስትም የህክምና ቁሳቁሶችን ማዕከላት ያዘጋጀ ስለሆነ በዚህ መሰረት ስራዎቻችን ማከናወን አለብን የሚል ውሳኔ ነው። አምስተኛው የጤና ተቋማትን አደረጃጀት በብቃት ማጠናከር ነው። አሁን በዚህ ወረርሽኝ ወቅት ብዙ ልምዶች ማካበት ችለናል። ከዚህ ተነስተን ሌሎች መደበኛ በሽታዎችንም ጭምር መከላከል፣ መቆጣጠር የሚቻልበት በበጀትም በሰው ሀይልም በአደረጃጀት እና ባሰራር የጤና ተቋማት ከላይ እስከታች በደንብ ተናቦ መስራት የሚችልበት ሁኔታ መፈጠር ይኖርበታል። ለዚህም አስፈላጊው ዝግጅት ተደርጎ ተግባራዊ መሆን አለበት የሚል ነው። የመጨረሻውና ስድስተኛ ውሳኔ ቅንጅታዊ ስራ ነው። ቅንጅታዊ ስራ ደግሞ ይሄ በኮሮና ቫይረስ ወረርሽኝም ወቅትም ሁሉም ተቋማት ጤና ሚኒስቴር ብቻውን ሳይሆን የትራንስፖርት ባህልና ቱሪዝም የፍትህ አካላት፣ ሁሉም አካላት ተቀናጅተው በመስራት ውጤት ሊያስመዘግቡ የቻሉ ከዚህ ቅንጅት የምትወስዱ አሁንም በጋራ ግብረ ኃይል ኖሮ ከፌዴራል ጀምሮ እስከ ታችኛው ቀበሌ መዋቅር ድረስ ያለው አደረጃጀት በደንብ ታውቆ ስራዎቹ የሚመሩበት ሁኔታ ሊኖር ስለሚገባ የሚገባ አስፈጻሚ አካል ይህን አደረጃጀት ፈጥሮ ተግባራዊ እንዲያረግ እና ምክር ቤቱ ደግሞ ቋሚ ኮሚቴዎች በየዘርሳቸው የዚህን አፈጻጸም በደንብ ክትትል መደረግ ይኖርበታል። ስለዚህ አፈጻጸሙን ክትትል እናደረጋለን። ጤና ሚኒስቴር በማስቀመጠው ጋይድላይን መሰረት እያንዳንዱ ተቋም መፈጸሙን እናረጋግጣለን። ለአብነት ብቻ ለምሳሌ ባነሳ ትምህርት ተቋማት ቅድም ባልኩት መሰረት ብቁ ዝግጅት ማድረጋቸው ሲረጋገጥና ፕሮፐርሊ ሰርቲፋይ ሲደረጉ ወደ ስራ የሚገቡበት ሁኔታ ህጻናት ወደ ቶሌት ከመግባታቸው በፊት ይሄ ጥንቃቄ መደረግ እንዳለበት ተወስኗል ማለት ነው። ከነዚህ ውሳኔዎች ውስጥ ምክር ቤቱ ስድስተኛ ሀገራዊ ምርጫ እንዲካሄድ ያስተላለፈው ውሳኔ በህገ ወጥ መንግስት እንዲተገበር የታቀደና ተቀባይነት የሌለው ነው ሲል የትግራይ ክልል መንግስት ተቃውሞን አሰምቷል። የክልሉ መንግስትን ተቃውሞ በተመለከተ የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ ለቪኦኤ በሰጡት ቃል አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም ሀያ አምስት በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካ ካሄድ ባላደራ መንግስት መቋቋም አለበት ብለዋል። ሙልጌታ ጽባህ ነው ያነጋገራቸው። ዘገባለው በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምጽ የተናገሩት የክልሉ የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረጠው መንግስት አምስት ዓመት ሳይሞላው ነው። ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያለ አግባብ ቀድሞ ተራዝመዋል ብለዋል። ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል። አሁን ምርጫው ለማካሄድ የተወሰነው የትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ ሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽዕኖ እያሳደረ በመሆኑ እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል። አሁን የወሰነው ውሳኔ በአምስት ዓመት ውስጥ ጊዜ በማይካሄድ ምርጫ ላይ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ይህ ህገ መንግስታዊ ነው፣ ምርጫው ህጋዊ ነው፣ ወይም የህዝብ ተአማኒነት ያረጋገጠ ነው፣ ግልጽ ነው፣ ዴሞክራሲያዊ ነው፣ ፍትሀ ነው፣ ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይህ ህገ መንግስታዊ የሆነ አካል ነው የሚመራው ይህ ምርጫ ሊመራው አይገባም ነው የኛ ጥያቄ። የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ከአሁን በፊት የተራዘመው። አሁን ኮሮና አስኪ አይደለም እየተባለ ነው ወይ? ብለው ይጠይቃሉ። አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል። ቀነ ገደቡ ያለፈ ምርጫ ነው እየተካሄደ ያለው። አሁን ያለው መንግስት አጠቃላይ ጊዜውን ሊያበቃ ማለት ነው። 13 ቀን ብቻ ነው የቀረው ከመስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። አሁን አስወስኛለሁና ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ሕዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሄረሰቦች ሕዝቦች ይሁንታ የሰጡት ለአምስት ዓመት ብቻ ነው። ከአምስት ዓመት በኋላ ሁሉም እኩል ነው። በዚህ ሀገር ያሉ ሁሉም ኃይሎች ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባለአደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑም ተናግረዋል። ምርጫ አካሄዳለሁ ስላለም ዝም ብሎ ዝውብ ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። እነዚህ ሂደቶች ለማስኬድ የሚያስችል ገለልተኛ የሆነ አካል ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም ሀያ አምስት የሚባለው ኦፊሻል በኢትዮጵያ ብሔር ብሔረሰቦችና ሕዝቦች የተመረጠ መንግስት የለም። አጠቃላይ ገለልተኛ በሆነ አካል መካሄድ አለበት። ከተካሄደ ባላደራ መንግስት መቋቋም አለበት። የሁሉም ብሔር ብሔረሰቦች የተዋቀረ ሸንጎ መቋቋም አለባቸው። እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥተው ምርጫ ያራዘመ አካል አሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራል በስልጣን ላይ የተቆናጠጠው ቡድን የሚል ነው እምነት ያለ ለወይዘሮ ሊያም ህወሓት ጨምሮ በክልሉ የሚገኙ ፓርቲዎች የፌዴራሉ መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀ ናቸው። ምርጫው ህጋዊ አይደለም፣ ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽብሀ በዚህ የትግራይ ክልል መንግስት ተቃውሞ ላይ ምላሽ እንዲሰጡን የጠየቅ ናቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫ በፌዴሬሽን ምክር ቤት የስልጣን እድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ታላቅ ሀገር ናት ኢትዮጵያ ብለዋል። እንግዲህ ሁላችንን እዚህ ሀገር ላይ ብሔራዊ ክልላዊ መንግስታትም ሆነ ከተማ አስተዳደሮች ሁሉም ፌዴራል መንግስቱም የሚመራው ዜጎች ሁሉ የሚመሩት አሁን ባለው ስራ ላይ ባለው ህገ መንግስት ነው። ስለዚህ የመጀመሪያው ጉዳይ ሲሆን ህገ መንግስቱን ሁላችንም እንግዲህ ማክበር ይኖርብናል ነው አንዱ ይሄ ነው። ሁለተኛው ህገ መንግስቱ ያቋቋማቸው ተቋማት አሉ። ከእነዚህ ተቋማት መካከል አንዱ ምርጫ ቦርድ ነው፣ ብሔራዊ ምርጫ ቦርድ። ሁለተኛ ፌዴሬሽን ምክር ቤት ነው፣ ህገ መንግስት አጣሪ ጉባኤ ነው፣ የህዝብ ተወካዮች ምክር ቤት ነው። እነዚህ ተቋማት ለሚወስኑት ውሳኔ ሁላችንም ሌሎች ተቋማትን በህገ መንግስቱ መሰረት ተገዥ መሆን ይኖርብናል ማለት ነው ይሄ ማለት ህገ መንግስቱን ማክበር ማለት ነው። ህገ መንግስት እናከብራለን። በህገ መንግስቱ የተቋቋመ ተቋማት የሚያወጣቸውን ውሳኔዎች እናከብራለን ማለት ነው። ውሳኔዎቹ እንግዲህ ሁሉም ውሳኔዎች እኛ የምንፈልገው ወይ አንድ አካል የሚፈልገው ሌላው አካል የማይፈልገው ሊሆን ይችላል። ግን ውሳኔ ውሳኔ ነው። ውሳኔውን በህጋዊ መንገድ ቅሬታ ያለው አካል ሊያቀርብ ይችላል። በዛ መሰረት ህጉና ስርዓቱን ተከትሎ ይሄዳል እንጂ ህገ መንግስትና ህገ መንግስት ያቋቋመ ተቋም የሚወስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያን አክብረን ሁላችንም የምናደርገውን እንቅስቃሴ ፖለቲካዊ እንቅስቃሴ፣ ማህበራዊ እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ በዛ ስር መሆን አለበት እና ይሄ ትልቅ ሀገር ነው ትልቅ ታሪክም፣ ሁሉም ህዝቦቻችን ዋጋ ከፍሎ መስዋዕትነት ከፍሎ ያቆዩትም ሀገር ነው። አሁን ይታየኝ በእልህም በተለያየ ስሜትም ወደዚህም ወደዛም መጓተት ሁላችንም ምንም ስለማይጠቅም ቆም ብለን ልዩነት በሚመስሉ ጉዳዮች ላይ የመከሩ አብሮ ችግሮችን እየፈቱ መሄድ ይጠይቃል። ከመስከረም ሀያ አምስት በኋላ የሚሆን ሰላሳ በኋላ የሚሆን ምን መሆን እንዳለበት የተወሰነ ስለሆነ ማለት ነው። ውሳኔ ሁላችንም የሚገዛን ስለሆነ መንግስትም ይቀጥላል፣ ስራውም ይቀጥላል። ለማላክ ነው እዚሁ አፈ ጉባኤው በወቅቱ ዓለም ስለ ኮቪድ አስራ ዘጠኝ የነበረውን ጭንቀት አስታውሰው ኢትዮጵያም ኃላፊነት በተሞላበት መልኩ ያሳለፈችው ህጋዊ ውሳኔ የቅርብ ጊዜ ታሪክ በመሆኑ ሁሉም ያስታውሰዋል ሊያስታውሰውም የሚገባ ነው ብለዋል። የፌዴሬሽን ምክር ቤት የሰጠውን ውሳኔም አስታውሰዋል። የፌዴሬሽን ምክር ቤት ውሳኔ የነበረው ህዝብ ተወካዮች ምክር ቤት ከወሰነበት ቀን አንስቶ በዘጠኝ ወር ጊዜ እስከ አንድ ዓመት ባለው ጊዜ ውስጥ ምርጫ ተከናውኖ አዲስ መንግስት እስኪመሰረት ድረስ ያለው አስፈጻሚና ያለው ምክር ቤት ይቀጥላል ብሎ ነው የወሰነው። ስለዚህ ይህንን የፌዴሬሽን ምክር ቤት ውሳኔ ባለመቀበል የሚሰጥ አስተያየት ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ የምትከታተሉት ከአሜሪካ ድምፅ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅታችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። በሀገር ውስጥ ከወረርሽኙ ቀውስ ጋር እየታገሉ ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለም በተሰራጨው የኮቪድ-19 ወረርሽኝ ቤጂንግን ተጠያቂ አድርገዋል። በተባበሩት መንግስታት ሰባ አምስተኛ ጠቅላላ ጉባኤ ላይ ትላንት ማክሰኞ ባሰሙት ንግግር ቻይናውያንን ለድርጊታቸው ተጠያቂ አድርጓቸው በማለትም ጠይቀዋል። ትራምፕ በመንግስታቱ ድርጅት ያሰሙት ንግግር በአብዛኛው በድጋሚው የምርጫ ዘመቻ ወቅት የተናገሩትን መልሰው ያስተጋቡበት እንደነበርም ተዘግቧል። ዘገባውን ያጠናቀረችው በዋይት ሀውስ የቪኦኤ ዘጋቢ ፓትሲዮ አስኳራናት ደረጀ ደስታ እንደሚከተለው ያቀርበዋል። ብዙ ጊዜ የተባበሩት መንግስታት ጠቅላላ ጉባኤ ሲደረግ የዓለም መሪዎች ትላልቅና አነጋጋሪ ንግግሮችን የሚያከናውኑበት በርካታ የዲፕሎማሲ ስራዎች ላይ በላዩ የሚከናወኑበት ትኩረት ሳቢ ዝግጅት ነበር። የዘንድሮ ግን በአብዛኛው በርቀት የኢንተርኔት ላይ ንግግሮች የተካሄደ ዝግጅት በመሆኑ በጣም የቀዘቀዘ መሆኑ ተዘግቧል። የዩናይትድ ስቴትሱም ፕሬዚደንት ዶናልድ ትራምፕን ጨምሮ የተለያዩ የዓለም መሪዎች ንግግራቸውን ያሰሙት በቪዲዮ አማካኝነት ነው። ከተሰሙት ንግግሮች መካከል ፕሬዚደንት ትራምፕ የሚከተለውን ብለዋል። ክትባቱን ለአገልግሎት እናቀርባለን፣ ቫይረሱንም ድል እንነሳለን ወረርሽኙም እንዲያበቃ እናደርጋለን። እናም እስከ ዛሬ ታይቶ ወደማይታወቀው የብልጽግና፣ የትብብርና የሰላም ዘመን እንገባለን። ይህን ብሩህ ዘመን ለማምጣት በምንጥርበት በዚህ ወቅት ይህንን መቅሰፍት ወደ ዓለም ያመጣችብንን አገር ተጠያቂ ማድረግ አለብን። ቻይና። ትራምፕ ቤጂንግን የሚከሱት የኮሮና ቫይረስን አስመልክቶ የነበረውን ኢንፎርሜሽን በወቅቱ ባለመስጠታቸውና የወረርሽኙንም ስርጭት ባለመቆጣጠራቸው ነው። በተባበሩት መንግስታት ድርጅት የቻይና አምባሳደር የሆኑት ዣንግ ዡን የትራምፕን ክስ መሰረተ ቢስ ነው በማለት አልተቀበሉትም። አምባሳደሩ ይህን የተናገሩት በመንግስታቱ ድርጅት ሌላኛው ተናጋሪ የነበሩትን የቻይናውን መሪ ዚ ጄፒንግን ባስተዋወቁበት ወቅት ነው። ለሰዎችና ለሕይወት ቅድሚያ ልንሰጥ ይገባናል ያሉት ፕሬዚዳንት ዚ ጄፒንግ የሚከተለውም ብለዋል። ፋንድ ኒ አታምት ኦፍ ፖሊቲሳይዝ ኢን ዘ ኢሹ ኦር ስቲግማታይዜሽን ማስት ቢ ሪጀክትድ። ይህን ጉዳይ ፖለቲካዊ ይዘት ለመስጠት ወይንም ለማንቋሸሽ የሚደረጉሉ ሙከራ ውድቅ መደረግ አለበት። ይልቁንም ቫይረሱን በመጋፈጥ ዘላቂና አንድ ወጥ የሆነ እርምጃ መውሰድ አለብን። የዩናይትድ ስቴትስ ምርጫ ሊካሄድ በቀረው የስድስት ሳምንታት ጊዜ ውስጥ ትራምፕ ስለ ቻይና የተናገሩት ንግግር በሙሉ በምርጫ ዘመቻቸው ወቅት ተደጋግሞ የተሰማ ነው። በፕሬዝደንቱ ንግግር የተንጸባረቀው ዩናይትድ ስቴትስ መንግስት አቋም በቋሚነት ጸንቶ በዚያው የሚቀጥል ይሆን ወይስ ጊዜያዊ ነው የሚለው ለብዙዎቹ የዓለም መሪዎች ግልጽ ያልሆነላቸው መሆኑን ተንታኞች ይናገራሉ። ፕሬዝደንት ትራምፕ በትናንቱ ንግግራቸው ጨምረው ያነሱት ሌላኛው ነገር የሰላም አስከባሪነት ኃላፊነታችንን አሟልተናል በማለት በእስራኤልና በሁለቱ አረብ አገሮች መካከል የተካሄደውን የአብርሃም ስምምነት አንስተዋል። የአረብ ኤምሬት እና ባህሬን ለእስራኤል ሕልውና እውቅና በመስጠት የደረሱበትን ስምምነት ተግባራዊ እንዲሆን ያስቻለው የትራምፕ አስተዳደር በመሆኑ እንደ ድል ተቆጥሮለታል። ትራምፕ ከዚህም በፊት በተባበሩት መንግስታቱ ድርጅት ንግግራቸው እንዳደረጉት ሁሉ በዚህኛውም ንግግራቸው አሜሪካ ትቅደም የሚለውን የውጭ ግንኙነት ፖሊሲያቸውን መርህ በመጥቀስ ግሎባላይዜሽንን ነቅፈዋል። በቅድሚያ የራስን ዜጎች ስትንከባከብ ብቻ ነው ከሌሎች ጋር የምትመሰርተው ትክክለኛ ትብብር የሚኖርህ ብለዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት አትቪ አማሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ አዘጋጅ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁን ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ዴሞክራሲ በተግባር የኢትዮጵያ ሕዝቦች የዴሞክራሲ ጥማት የነበራቸው ቢሆንም ኢትዮጵያን ሲመሩ የነበሩ መንግስታት የሕዝቡን ፍላጎት ከዳር ከማድረስ አኳያ የየራሳቸው ውድለት እንደነበራቸው የፖለቲካ ሳይንስና ሕዝብ አስተዳደር ምሁራን ገለጹ። ባለፉት ሶስት ዓመታት በኢትዮጵያ የታየው ለውጥ የዴሞክራሲያዊ ስርአት ግንባታው ላይ ጉልህ ሚና እንደሚጫወት ቢታመንበትም የተለያዩ ተግዳሮቶች ሰለባ ከመሆን አልተረፈም ይላሉ። ከነዚህ ምሁራን መካከል በኢትዮጵያ የተሻለ የዴሞክራሲ ስርዓት ግንባታ እንዲፋጠን መንግስት፣ ዜጎች፣ ሲቪክ ማህበራትና የተቃዋሚ ፓርቲዎች መወያየትና የበኩላቸውን አስተዋጽኦ ማበርከት እንዳለባቸው መክረዋል። ናቆር መልካ ተጨማሪ ዘገባ ያስደምጠናል። የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ሰለሞን ተፈራ ዲሞክራሲ የፖለቲካ ስርዓት ሲሆን ትርጓሜውም ህዝባዊ መንግስት ማለት እንደሆነ ይገለጻል ብለዋል። ህዝብ መንግስትን መቆጣጠር መቻልን መንግስት ሲያጠፋም መተቸትንና መንግስትም ህዝብን ማዳመጥ እንዲሁም ነፃና ፍትሃዊ ምርጫ ማካሄድን እንደ ዲሞክራሲ መስፈርቶች ዘርዝረዋል። የፖለቲካ ሳይንስ መምህሩ በኢትዮጵያ ታሪክም የዲሞክራሲያዊ ስርዓትን ለመገንባት ብዙ ሙከራዎች ሲደረጉ ቆይተዋል ይላሉ አቶ ሰለሞን ደርግ ስልጣን እዛ ጊዜ ጥሩ አጋጣሚ ነበረ፣ ተሳሰቡ የማረክ ወይም ደግሞ የሲደ በኢትዮጵያ የተሰበረ ጊዜ ጊዜ ሀገር የመገንባት ጥሩ ዕድል ነበረ፣ ጥሩ አጋጣሚ ነበረ። ሶስተኛ የዘጠና ሰባት ሀገር የመገንባት ጥሩ ዕድል ነበረ። ነገር ግን ከነዚህ ሁሉ በጣም የተሻለ የተሻለው አጋጣሚ አሁን የተካሄደው የሪፎርም ወይም ደግሞ የፖለቲካ ሽግግር አጋጣሚ ነበረ ኢትዮጵያ ተጀምሮ ይሄ ጊዜ ለኢትዮጵያ በጣም ወሳኝ ጊዜ ስለሆነ ማንኛውም ሕዝብ፣ ማንኛውም ፖለቲካ ፓርቲዎች እነዚህ ሁሉ ይሄን በጥንቃቄ ያው የተሻለ ብዬ አስባለሁ። ምክንያቱም በውስጥ ሪፎርም የተካሄደው የፖለቲካ ሽግግር ነው። በባህሪ የተካሄደው የፖለቲካ ሽግግር ወይ ሪፎርም አንድን ሀገር ወደ ዲሞክራሲ የማድረግ ትልቅ እድል ብዬ አስባለሁ። አቶ ሞኔኑ ሱንደራ በፖለቲካና ማህበራዊ ጉዳዮች አማካሪ ናቸው። ከአስራ ዘጠኝ አምሳዎቹ ጀምሮ ህዝቡ በዲሞክራሲያዊ ስርዓት ለመተዳደር ትልቅ ጥማትና ፍላጎት ነበረው ይህንንም በተለያዩ አጋጣሚዎች ሲገልጽ ቆይቷል ይላሉ። በኢትዮጵያ ታሪክ ውስጥ ህዝቡ ዲሞክራሲን ይፈልጋል። የዲሞክራሲ ጥማት አለው አብዛኛው ህዝቡ የተማረም የሚሆን ያልተማረ፣ ገበሬው፣ ነጋዴው፣ ተማሪው፣ አስተማሪው፣ ማንኛውም ሰው የዲሞክራሲ ጥማት የሰብአዊ መብት መከበር ጥማት ነበረው። ለምሳሌ ንጉሱ እንደ አምላክ ሲመለክ በነበረበት ወቅት፣ በያሳዘኝ ስልሳዎቹ አምሳዎቹ መጨረሻ ላይ ሰባዎቹ እንደመደገ ከታሪክ እንማራለን። ከዛ በኋላ ደርግ ዲሞክራሲ አመጣ አለው በተለይ ሶሻሊስት ዲሞክራሲ የሚባለውን ህዝቡን ማዕከላዊ ያደረገ ዲሞክራሲን አመጣ ብሎ ለህዝቡ ተስፋ ቢሰጥም ለአስራ ሰባት ዓመታት ከጦርነት የጭፍጨፋ በጣም አስቸጋሪ ሁኔታ ውስጥ ኢትዮጵያም እንደነበረች ህዝቡ እንደነበረ ከታሪክ እንማራለን ግን ህዝቡ በዛ አልቆመም ስለዚህ መጨረሻ ላይ ዲሞክራሲን ለማምጣት ዲሞክራሲ ለመገንባት ብሎ በትግል በተለያየ አካባቢ ሲደረግ ነበረ ደርግም ወደቀ እያደግም ዲሞክራሲን አመጣለሁ ሰላም አመጣለሁ ልማት አመጣለሁ በሚል ሌላ ገጽ ይዞ ሲመጣ ህዝቡ ይሻለ ጊዜ ሰጠው፣ ግን እያደግም እሱ ማድረግ አልቻለም። ሰዎች ቢቀያየሩ ስርዓቱ ቢቀያየርም፣ ግን ስልጣን ላይ የነበረን ያለ መካል የዲሞክራሲ ግንባታ እንደማይፈልግ በግልጽ የተረጋገጠ ነገር አንድ። ሁለተኛ የዲሞክራሲ ግንባታ ስንል በህዝብና በመንግስት ብቻ ተወስኖ ወይ ደግሞ እነሱ ላይ ብቻ ተጥለው የሚታይ ነገር አይደለም። ሌሎች በጣም ወሳኝ ሚና መጫወት የነበረባቸው እነ ሲቪክ ማህበራትን፣ ማህበረሰብን ወክሎ ሀገሪቱ ውስጥ የምንቀሳቀሱ የእነሱ ሚና በጣም በጣም አነስተኛ ነው። የወላይታ ሶዶ ዩኒቨርሲቲ የህዝብ አስተዳደር መምህር ታምራት ታደሰ በኢትዮጵያ ስላለው የዲሞክራሲ ስርዓት ግንባታ ተከታዩም ብለዋል። በዲሞክራሲ ስርዓት ግንባታ እነዛ ደግሞ ዲሞክራሲ በአንድ ኦቨርናይት የሚመጣ ነገር አይበላል። የትኛው ሀገር በአንድ ሶስቱም ጊዜ የዲሞክራሲ ስርዓት ግንባታ እያጠናቀቀ ሀገር የለም። የዲሞክራሲ ስርዓት ግንባታችን ብዙ ቻለንጆች ገጥሞናል። በዳበረ ሁኔታ የኢትዮጵያ የዲሞክራሲ ስርዓት ግንባታ አሁን የአስራ ዘጠኝ ዘጠና አምስት የመንግስት የምንለው ወይም እንደ ኢትዮጵያ አቆጣጠር አስራ ዘጠኝ ሰማንያ ሰባት የመንግስት የምንለው ከጀመረ ወዲህ ትንሽ የተሻለ ነገር ታይቷል። በዛ ዲሞክራሲ ስርዓት ግንባታ ትልቁ መታየት ያለበት ጉዳይ ኢንስቲቱሽኖች ናቸው ወይም ተቋማት። ተቋማት ግንባታ ላይ ያሉ ሂደቶች ጅማሮ ላይ ናቸው። እነዚያ ደግሞ መሬት ላይ ወርዶ ህዝቡ የራሱነት የሚያስከብርበት፣ መንግስትም የህዝብ ጥያቄዎችን የሚመለስበት ሂደት ገና በሂደት ላይ ነው። የዲሞክራሲ ስርዓት በሂደት የሚገነባ ስለሆነ ኢትዮጵያ ያለፈችበትና ያለችበት መንገድ ተስፋ አስቆራጭ አይደለም ባይናቸው ስላሉ ተስፋዎችም ጭምር አስረድተዋል። አቶ ታምራት እንደኢትዮጵያ ዲሞክራሲ ስርዓት ግንባታና የህብረተሰቡ ሚና ከፍተኛ ነው። የህብረተሰቡ ደግሞ በንቃት ባለ ሁኔታ እየተሳተፈ ነው እና ያንን ደግሞ ለመመለስ የምችል መንግስታዊ መዋቅር መንግስታዊ ተቋም ብዙም አለመዳበሩ ነው እስካሁን

አማርጭ ምጠቀ አለበት ብዬ አስባለሁ። መንግስት ህገ መንግስቱን ማክበር፣ ምክንያቱም ህገ መንግስት ማለት የተፈራረመ ሰነድ የተፈራረመ ሰነድ ወይም ደግሞ የተፈራረመ ቃል ኪዳን ስለሆነ መንግስት ያው ህገ መንግስት የማክበር የማስከበር ግዴታ አለበት ብዬ አስባለሁ። በመንግስት ውስጥ የነበረ ባለንስ ፓወር በግልጽ መተግበር አለበት ብዬ አስባለሁ። መንግስትም ይሁን ፖለቲካዊ የተቃዋሚ ፖለቲካል ፓርቲዎች፣ ሲቪክ ማህበራዊ ኦርጋናይዜሽን ማንኛውም ግለሰብ ቢሆን ከዲሞክራሲያዊ ግንባታ ውጭ የሚንቀሳቀስ ማንኛውም አካል ማስቆሙ ያለበት ህዝቡ አንድ ሁለተኛ ተቃዋሚ ፖለቲካል ፓርቲዎች መንግስትን ብቻ ሌላ ሰውን ብቻ እንትን ኮምፕሌን ከማድረግ ራሳቸውም የዲሞክራሲያዊ ግንባታ ኮሚቴ መሆን አለባቸው። ዲሞክራሲ ራሱ ምን ማለት እንደሆነ በደንብ ነው ማወቅ አለባቸው ብዬ አምናለሁ። ሶስተኛው እና በጣም ወሳኝ ምንድን ነው መንግስት ነው እንግዲህ መንግስት በኢትዮጵያ ህዝብ እይታ እንደ አባት ነው የምታየው፣ ወደ እንደና የምታየው። ስለዚህ መንግስት ጥሩ ነገር ካደረገ ሌላው ሰው ጥሩ ነገር ለማድረግ ይሞክራል፣ ያስባል ብዬ አስባለሁ። ስለዚህ መንግስት ዲሞክራሲያዊ ከሆነ ተቋማዊ የፖለቲካል ፓርቲዎች ዲሞክራሲያዊ ይሆናሉ፣ ወደዛ ይሄዳሉ። ሚዲያው፣ የተማሪ ሰው፣ የተለያዩ የማህበረሰብ ክፍል ወደዛ የሚሄዱ ይመስለኛል። አሁን ያለው ለውጥ መንግስት ሰዎቹ የመሰላቸውን የመናገር መብት የመጣበት ስሙን በጣም በከፍተኛ ሁኔታ የራሳቸውን ሀሳብ የራሳቸውን ፍሪደም ኦፍ ኤክስፕሬሽን የምንለው ሰዎቹን ተገድቦ ሲደረግ ነበር። ያ ነገር ዘለቄታ ቢኖረውና በዳበረ ሁኔታ ተቀትም የተሻለ ዲሞክራሲ ህብረተሰቡ ላይ እንኖር መንግስት ከህዝቡ የሚነሱ የተቃውሞ ድምፆችን በተረጋጋ መንፈስ ለጥያቄዎቹ ተገቢው ምላሽ በመስጠት ለዲሞክራሲያዊ መብት መከበር ትኩረት ሰጥቶ መስራት እንዳለበትም ምሁራኑ አሳስበዋል። ለተረጋጋ ዲሞክራሲ ስርዓት ግንባታ እሁም መሆንም ከሸፍጥና መጠላለፍ ፖለቲካ በመውጣት በጋራ የመወያየትን ባህል ማሳደግ እና በውይይት የሚነሱ ሀሳቦችን በተግባር ማሳየት ያስፈልጋል ሲሉ ገልጸዋል። እነዚሁ ምሁራን ለአሜሪካ ድምፅ ናኮር መልካ Tambour. ኮርን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኮሮና ቫይረስ የተጎዳው የቱሪዝም ዘርፍ ገቢ መልሶ እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ አንድ ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል ክልል፣ በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያ በአገር አቀፍ ደረጃ በጅግጅጋ ከተማ መስከረም 17 ታከብራለችም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። የዓለም የቱሪዝም ቀን በሲዳማ ክልል ሐዋሳ ከተማ ለመጀመሪያ ጊዜ ተከብሯል። በሐዋሳ ከተማ በተከበረው የዓለም ቱሪዝም ቀን ላይ ተገኝተው ቃላቸውን ያሰሙት የኢትዮጵያ ባህልና ቱሪዝም ሚኒስትር ሚኒስትር ደኢታ ወይዘሮ ቡዘና አልህ ድር በኮቪድ-19 ወረርሽኝ የተነሳ በዓለም አቀፍ ደረጃ የቱሪዝም ዘርፍ ቀውስ ውስጥ መግባቱን ተናግረው በኢትዮጵያ የቱሪዝም ኢንዱስትሪ ላይም ከፍተኛ ተጽዕኖ ማሳደሩን ገልጧል። ስጋቶች እንዳሉ ሆኖ ሀገራችን ኢትዮጵያ ከዚህ በፊት ባልተለመደ መልኩ ቱሪዝም በተግባር በተደገፈ ሁኔታ በከፍተኛ መነቃቃት ላይ ይገኛል። ለዚህም በዋና ከተማችን አዲስ አበባ የተሰሩ የቱሪዝም ልማት ፕሮጀክቶች ማሳያ ሲሆኑ፣ ይህም ታሪካዊ አሻራ በተለያዩ የሀገራችን ክፍሎች ለማስፋፋት ቆርጠን በተነሳንበት ወቅት የሚከበር በዓል በመሆኑ ልዩ ያደርገዋል። የዘንድሮ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል መሪ ቃል ከቀናት በኋላ መስከረም 17 2013 ዓ ም በጅግጅጋ ከተማ በአገር አቀፍ ደረጃ ለ33ኛ ጊዜ ይከበራል። የዓለም የቱሪዝም ቀን መከበር በኮሮና ወረርሽኝ የተሽመደመደውን የቱሪዝም ኢንዳስትሪ ያነቃቃል ተብሎም ታስቧል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ አንድ ቢሊዮን ዶላር ገቢ ማጣቷ ተዘግቧል። ቫይረሱ ከተከሰተበት ቀን ጀምሮ ከቱሪዝም ጋር ቀጥተኛ ትስስር ያላቸው ሆቴሎች እንኳን ክፉኛ ተደቁሰዋል። ገበያ በማጣታቸው 83 በመቶ የሚሆኑ ተዘግተዋል፣ ሌሎችም ተጎጂ መሆናቸውን የኢትዮጵያ ሆቴሎችን ፕሬዚዳንት አቶ ጌታውን አለሙን ዋቢ በማድረግ ኢትዮጵያ ዜና አገልግሎት ዘግቧል። በመሆኑም የኮቪድ-19 ወረርሽኝ ያሳደረውን ተጽዕኖ መቋቋም የሚያስችል የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን የያዘ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ ገብቷል ብሏል። በኮቪድ-19 ወረርሽኝ ምክንያት ዓለም በትልቅ ፈተና ውስጥ የወደቀችበትና ከሁሉም የልማት አውታሮች መካከል የቱሪዝም ዘርፍ ክፉኛ የተጎዳበትና በየደረጃው የሚገኙ የዘርፉ የባለድርሻ አካል በተፈተነበት ታሪካዊ ወቅት እንደሆነ የሚታወቅ ቢሆንም በባህልና ቱሪዝም ሚኒስቴር መስሪያ ቤታችን ይህን በመገንዘብ የኮቪድ-19 የወረርሽኙን ጉዳት ለመቀነስና እንደ መልካም አጋጣሚ ለመጠቀም የማገምገሚያ ስትራቴጂ ነድፎ በተግባራ ላይ ይገኛል። የአንዳንድ ሀገራትን የኢኮኖሚ ክንድ እስከ ማፈርጠም ጉልህ ድርሻ ያለው የቱሪዝም ዘርፍ የአብዛኛው መዳረሻዎች መገኛቸው ገጠር በመሆኑ ገጠሩን የማልማትና ምጣኔ ሀብታዊ ሚናውን እንዲጫወት ማድረግ እንደሚገባም ተገልጧል። የዓለም ቱሪዝም ቀን በሀገራችን መከበር ሀገራችን ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችና የዘላቂ ልማት ግብ ማሳካት ቱሪዝም ለስራ ዕድል ፈጠራ፣ የውጭ ምንዛሪ ምንጭነት የውጭ ኢንቨስትመንት ያለው አበርክቶ መሪ የኢኮኖሚ መስክ መሆኑን አጉልቶ ለማሳየት ጠቀሜታ እጅግ የጎላ ነው። ሚኒስቴር መስሪያ ቤቱ የስዳማ ክልልን የቱሪዝም ዘርፍ በተለያዩ መንገድ ለመደገፍ ዝግጁ መሆኑንም ወይዘሮ ቡዘን አረጋግጧል። የስዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃገው አገኘው በክልሉ አሉ የተባሉትን የጎብኚዎችን መዳረሻዎችን ዘርዝሯል። ስዳማም ባህላዊና ተፈጥሯዊ የሆኑ የሚመች የቱሪዝም አቅሞች አሏት። ከእነዚህ መካከል የሎካ ብሔራዊ ፓርክ የገራምባ ተራራ፣ የማህበረሰብ ጥብቅ ደን፣ ወንሾ ባህላዊ የዳኝነት ስፍራ፣ የሎጊታ የገላና የቦጥኖራ፣ የአሳሮ ፏፏቴዎች፣ የተለያዩ ሐይቆች፣ አስገራሚ የሆነ የመልክዓ ምድር አቀማመጥ፣ የብዙ ብርቅዬ አዕዋፋትና የዱር አራዊት ባለቤት፣ ፍል ውሃዎች፣ ትክል ድንጋዮች፣ የዓለም አቀፍ ቅርስ የሆነው የፍቼ ጨንበላላ ክብረ በዓል፣ የሀገር በቀል እውቀት ማማ የሀገሪቱ ኢኮኖሚ የጀርባ ጥንት የሆነው አረንጓዴ ወርቅ ቡና የሚመረትባት እንዲሁም ደግሞ ታሪካዊ የሆኑ አድባራት፣ መስጂዶች፣ ለጎብኚዎች ምቹ የሆኑ ሆቴሎች፣ ሎጆችና ሪዞርቶች ከብዙ በጥቂቱ የሚጠቀሱ የሲዳማ ሀብቶቿ ናቸው። ይሁን እንጂ ለክልሉ አስገኝቷል የሚባል ተጨባጭ ጥቅም የለም ነው ያሉት አቶ ጃጎም። በመሰረታዊነት በዘርፉ ያለው የአመለካከትና የግንዛቤ ጉድለት፣ የቱሪዝም መዳረሻዎችን በበቂ መሰረተ ልማት ያልተጠናከረ መሆን፣ የቱሪዝም አለኝታዎችን በዘመናዊ መረጃ ቋት ያለማደራጀት፣ የቱሪዝም ግብይትና የፕሮሞሽን ስራ በበቂ ደረጃ ያለመከወን፣ የቱሪዝም ሀብቶቻችንን አልምቶ ገበያ ውስጥ በማስገባት ከዘርፉ የሚገኘውን ጥቅም ያለማግኘት ጎልቶ የሚታዩ ማነቆዎች ናቸው። እነዚህን ማነቆዎችን ለመፍታትና ከዘርፉ የሚገኘውን ጥቅም ለማስገኘት የሲዳማ ቱሪዝም ከቴክኖሎጂ ጋር በማዘመን የግብይትና የፕሮሞሽን ስራዎችን በመስራትና በማስተዋወቅ የቱሪዝም መዳረሻዎችን ደረጃ በደረጃ እንዲለሙና ገቢ ማመንጨት እንዲችሉ ለማድረግ ውጥን ተይዟል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በበኩላቸው እነዚህና በክልሉ አሉ የተባሉትን ቱባ የቱሪዝም አቅም በተገቢው ጥቅም ላይ ለማዋል በትኩረት ይሰራል ብሏል። እነዚህ እምቅ የተፈጥሮ ጸጋዎቻችን ከድህነት የምንወጣበት አንድም የሚባክን የብልጽግና እድል የለም፣ በሚል ለማልማት ቁርጠን በተነሳንበት ማግስት የሚከበር በዓል በመሆኑ የማስተዋወቅና ፈጥነን የጀማመርናቸውን እንድንጨርስ ጉልበት የሚሆነን የበዓል አከባበር ነው ብዬ ወስዳለሁ። በማስጎበኘት ለመቀበል ዝግጁ መሆኑንም ለመላው ለዓለምና ለሀገራችን ሕዝብ ለመግለጽና መጀመሪያው የክልላችን የቱሪዝም ቀን በዓል በዚህ መልኩ በይፋ የተጀመረ መሆኑን አበስራለሁ። የዓለም ቱሪዝም ቀን መከበር የተጀመረው እንደ አውሮፓውያን አቆጣጠር መስከረም 27 19 ሰማንያ ሲሆን አላማውም የዓለም ማህበረሰብ የቱሪዝም ሚና እንዲገነዘብና በዓለም አቀፍ ደረጃ በባህላዊ፣ በፖለቲካ፣ በምጣኔ ሀብታዊ ጉዳዮች ያለውን አዎንታዊ ተጽዕኖ ለማሳየትም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የድምፃዊ ሀጫሎ ሁንዴሳን ግድያ ተከትሎ በደረሰ ጥቃት በሀረማያ ከተማ ባቴ ቀበሌ ቤት ንብረት ለወደመባቸው ግለሰቦች የሀረማያ ዩኒቨርሲቲ ለቤት መስሪያ የሚውል የግንባታ ቁሳቁስ ድጋፍ አበረከተላቸው። ድጋፉ ከዚህ በፊት የነበረው የሰብአዊ እርዳታ ቀጣይ ክፍል ነው ተብሏል። ተጎጂዎቹ በበኩላቸው ከደረሰብን ጉዳት አንጻር እስካሁን የተደረገልን ድጋፍ በቂ አይደለም ይላሉ። የቀበሌው አስተዳደር የተቻለውን እያደረገ መሆኑንም ገልጿል። የዩኒቨርሲቲው የቀድሞ ተማሪዎችም ድጋፍ ማድረጋቸው ተገልጿል። አዲስ ቸኮል ተጨማሪ አለው። በአረሚያ ወረዳ ባቴ ቀበሌ ከሁለት ወር በፊት የአርቲስት ሃጫሉን ግድያ ተከትሎ የፈረሱ ቤቶችን መልሶ ለመገንባት የሚያግዙ የግንባታ ግብአቶችን ለቀበሌው አስተዳደርና ለተጎጆች ማድረሱን የአረሚያ ዩኒቨርሲቲ አስታወቀ። ዶክተር አድማሱ ቦጋለ የዩኒቨርሲቲው የማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይ ለቪኦኤ እንደገለጹት ዩኒቨርሲቲው ነዋሪዎቹ ጉዳት ከደረሰባቸው ጊዜ ጀምሮ ልዩ ልዩ ድጋፎችን ሲያበረክት የቆየ ሲሆን በአሁኑ ሰዓት ደግሞ የግለሰቦችን ቤት መልሶ ለመገንባት የሚያስፈልጉ ግብአቶችን አቅርቧል ብለዋል። ቤት የተቃጠለባቸው እነማን ናቸው ምን ያህል ነው ሊደገፉ የሚችሉትን የሚለውን ለማወቅ የኢንጂነሮች ቡድን አቋቋምንና ያ ኮሚቴ ጥናት አደረገ እና በከተማ ውስጥ እያንዳንዷ የተቃጠለችበትን ቤት ምን ያህል ቆርቆሮ ምን ያህል ካሬ ምን ሲሚንቶ ያስፈልገዋል ምን ያህል የቆርቆሮ ክዳን ያስፈልገዋል የሚስማሩ በሚ የሚለውን በሙሉ እያንዳንዷን በዝርዝር አጠናና ከእነዛ ውስጥ ሀያ አራቱ ቤቶች ሙሉ በሙሉ እንደሚያስፈልጋቸው ምን ያህል ቆርቆሮ ተቃጠለ እንደሚያስፈልጋቸው ሲሚንቶ ምን ያህል ኪስ ስንት ኪሎ ግራም ሚስማር እንደሚያስፈልጋቸው ጥናት ተደርጎ በዛ መሰረት በተደረገው ጥናት ላይ በመመርኮዝ በድምሩ ወደ አንድ ሺህ አንድ መቶ ሀያ አራት የቤት ክዳን ቆርቆሮዎች፣ ሁለት መቶ ሰላሳ ስምንት ኪሎ ግራም ሚስማር እና ስልሳ ስድስት ኪስ ሲሚንቶ ነበረ የሚያስፈልገው ይሄንን አድርሰናል። በአርቲስት አጫሉ ግድያ ማግስት በዩኒቨርሲቲው አቅራቢያ የሚገኙ የባቴ ቀበሌ ነዋሪዎች ላይ ጥቃት ሲፈጸም ዩኒቨርሲቲው ምግብና ፍራሽ የመሳሰሉ ድጋፎችን ሲያበረክት መቆየቱ ያስታወሱት ዶክተር አድማሱ በአጠቃላይ ለተጎጆች ከሁለት ሚሊዮን ብር በላይ ወጪ አድርገናል ብለዋል። የባቴ ቀበሌ ተጎጆች ያቋቋሙት ኮሚቴ አስተባባሪ እንደሆነ የሚናገረው አቶ ወንድሰን በድሉ በሰኔው ጥቃት በባቴ ቀበሌ በአንድ በኩል ቤት ንብረታቸው ሙሉ በሙሉ ያጡ፣ በሌላ በኩል የቤት ንብረታቸው ብቻ የወደመባቸው እና የንግድ ስራቸው የወደመባቸው በአጠቃላይ 96 ተጎጆች እንደሚሆኑ ገልጾ ከነ ኝ መካከል ቤታቸው ሙሉ በሙሉ የወደመባቸው ተመርጠው ቤታቸው ሊገነባላቸው እንቅስቃሴ ላይ ነው ብለዋል። ከዚህ በፊትም በዩኒቨርስቲ የተማሩ የቀድሞ ተማሪዎች ለባቴ ቀበሌ ነዋሪዎች ለአዲስ ዓመት ድጋፍ አድርገው ነበር ብለዋል። የዩኒቨርሲቲ ተማሪ የነበሩ በተለያየ ዓመተ ምሕረት ተመርቀው የሄዱ ቤተክርስቲያን አገልጋይ የነበሩ ልጆች ናቸው። የሆኑ ለዘመን መለወጫ በዓል ሚሆን የንግባዋጠው አሰባስበው በአካውንታቸው ቤታቸው ለተቃጠለባቸው ሰዎች አሰሽሙት ንብረት ለወደመባቸው ደግሞ አምስት ሺ ሰባት መቶ ምናምን ብር አካባቢ ድረስ ብር ረፍተዋል። የቀበሌው አስተዳደርም አስራአምስት ገዳማ ቤቶችን ግንባታ እንደጀመረ አቶ ወንዶሰን ይናገራሉ። ከክልሉ መንግስት ግን ማንም አልጠየቀንም ይላሉ። በነዋሪዎች በወረዳው አስተዳደርና በቀድሞ ዩኒቨርሲቲ ተማሪዎች የተደረገላቸው ድጋፍ ጥሩ ቢሆንም ከጉዳታቸው ግዝፈት አንጻር ግን በቂ አይደለም ይላሉ አቶ ወንደሰን። ለዚህም ራሳቸውን በአስረጅነት ያቀርባሉ። ጥቃት ከተፈጸመባቸው በኋላ ለሶስት ወር ገደማ እየኖሩበት ያለው ቤት በር የሌለው ነው ይላሉ። በአርማያ ከተማ የባቴ ቀበሌ አስተዳደር ሊቀመንበር አቶ ሬድዋን ራሺድ ቀበሌያቸው ተጎጂዎችን መልሶ ለማቋቋምና አጥፊዎችን ለህግ ለማቅረብ የሚችለውን ሁሉ እያደረገ ነው ይላሉ። ለምሳሌ ቤት ፈረሰ ወይም ቤት ተቃጠለ ብለን እንደዚህ የያዝናቸው አስራ ሰባቱ ተሰርተዋል ነዋሪዎቹ ስምንት አሉ። ስለዚህ ሀያ አምስት ነው ማለት ነው። ሙሉ በሙሉ ፈርሰው ከአዲስ የሚገነቡ ማለት ነው። አሁን ከአዲስ የሚገነቡ ያው ያልኩ ስምንቶቹ አሁን ቆርቆሮ አድነናል። የሐረማያ ዩኒቨርሲቲ በቅርብ ያመጣልን ቃዎች መል ማለት ነው። እኛም ከተጎጂዎች ውስጥ የተዋቀሩ ኮሚቴዎች አሉ። እነ ከነሱ ጋር ሆነን እንጨትን ማስገብተን አሁን ጥቂት እንጨቶች ምናምን ይቀራሉ። እሱም ደግሞ ሐረማያ ከተማ እሱ እንደሚያቀርብልንና ነገ እሱም ይገባል። ከዛም በገባው በቁጥራቸው በጠየቁት መሰረት ቤታቸው ይሄዳል። አናጺውንም ጉልበት ሰራተኞችንም የከተማው መስተዳድር ክፍያቸውን እየከፈላቸው፣ እዛ ተጎጂ ማህበረሰብ ምንም አይነት ክፍያ አይከፍልም። የተጎጆዎችን ቤት መልሶ ከመገንባት ባሻገር በጥፋት ተግባር ተሳትፈዋል የተባሉትን በቁጥጥር ስር በመዋል ረገድ ለፍርድ እያቀረቡ መሆኑ ይናገራሉ። የድርጊቱ ፈጻሚ ናቸው ተብለው ከተጠረጠሩት መካከል ለጊዜው ከተሰወሩ ሶስት ግለሰቦች በስተቀር ሌሎቹ በህግ ቁጥጥር ስር ናቸው ብለዋል። በወረዳው ሰዎች በሃይማኖትና በብሄር ሳይለያዩ በፍቅር ለዘመናት ኖረውበታል የሚሉት አቶ ሬድዋን ይህን ሴት ወደ ነበረበት በመመለስ ሂደት የአካባቢው ነዋሪዎችን ተጎጆዎችን በመደገፍ ረገድ አርአያነት ያለው ተግባር ፈጽመዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም በደ